Foreign Service Institute, Amharic Basic Course, Unit 13, Basic Sentences, for Learning. Wagausin, <laughs> you Santim. Sostiburkan, Santim, Wood. But I'm wood, you know. ቅናሽ ቅናሽ ማድረግ ቅናሽ አያደርጉም? ደንበኛ ስለሆኑ ደንበኛዬ ስለሆኑ ሀምሳ ሳንቲም ቅናሽ አደርግለውታለሁ። ይሁን እወስደዋለሁ ወረቀት ቀለም አንቦልክ ደግሞ ወረቀት ቀለምና አንቦልክ ይስጡኝ ጠቅላላ ጠቅላላ ዋጋ ስንት ነው ይኸው አምስት ብር ነው። ይኸውና ጌታዬ፣ ፎር ፍሎንስ ዋጋው ስንት ነው? ሶስት ብር ከሃምሳ ሳንቲም ነው። በጣም ውድ ነው። የለም፣ ይህ የገበያ ዋጋ ነው። ቅናሽ አያደርጉም ደንበኛዬ ስለ ሆኑ ሀምሳ ሳንቲም ቅናሽ አደርግለዎታለሁ ይሁን ወስደዋለሁ ደግሞ ወረቀት ቀለምና አንቦልክ ይስጡኝ ጠቅላላው ዋጋ ስንት ነው አምስት ብር ነው። ይኸውና ጌታዬ። ዋጋው ስንት ነው? ሶስት ብር ከሃምሳ ሳንቲም ነው። በጣም ውድ ነው። የለም፣ ይህ የገበያ ዋጋ ነው። ቅናሽ አድርጉም። ደንበኛዬ ስለሆነ ሃምሳ ሳንቲም ቅናሽ አድርግለውታለሁ። ይሁን፣ እወስደዋለሁ። ደግሞ ወረቀት፣ ቀለምና እንቦልክ ይስጡኝ። Lala Wagasantino. I'm Mr. Bruno. you Useful words. Days of the week. Senor. Maxenor. Rabu. Hammuz. Arb. Kdami. The hood. Names of the months: Maskaram, Takant, Hidar, Tansas Ter, Yakatit, Maggavit, Miazia, Ginbot. Sani Hamli Nahasi Agmi Names of the seasons Warat Sadey Bega Belg Kramt Names of the years Zeman Zaman Mathias Zaman Marcos Zemen Lucas Zemen Structure sentences ወንበር ወንበር ጠረጴዛ አጠገብ ተቀመጠ፣ መቀመጥ፣ ይቀመጣል፣ ቁጭ አለ፣ ቁጭ ማለት፣ ቁጭ ይላል። ጠረጴዛው አጠገብ ባለው ወንበር ላይ ልቀመጥ ነው። ጥቁር። አንተ በጥቁር ቀለም እየጻፍ የአማርኛ ጽሕፈት ልትማር ነው። አስቸጋሪ አረፍተ ነገር ተረጎመ። መተርጎም ይተረጉማል አስቸጋሪውን አረፍተ ነገር ወደ እንግሊዝኛ ልተረጉሚ ነው ወዳጅ ጫማ እርስዎ ለወዳጀው ጥቁር ጫማ ሊሰጡ ነው ቢጫ፣ ቀባ፣ መቀባት፣ ይቀባል። ቤቱን ቢጫ ቀለም ሊቀባ ነው። ልጃገረድ፣ ፈቀደ፣ መፍቀድ፣ ይፈቅዳል። ቆንጆዋ ልጃገረድ አቶ ጆኑን አማርኛ ለማስተማር ልትፈቅድ ነው። ሰማያዊ፣ እርሳቸው ሰማያዊ መኪና ሊገዙ ነው። አረንጓዴ፣ በአረንጓዴ ቀለም ልንጽፍ ነው። ተናገረ፣ መናገር፣ ይናገራል። ልትናገሩ ነው። ቀላል፣ በቀላሉ። አስተዋለ፣ ማስተዋል፣ ያስተውላል። አረፍተ ነገሩን በቀላሉ ሊያስተውሉ ነበር። አሜሪካ ውስጥ ስንት ሰዎች ሊገቡ ይፈልጋሉ? በጣም ብዙ ሰዎች ሊገቡ ይፈልጋሉ። አቶ ዮሐንስ ለቤቱ ደስ ሊለው ቻለ። አዎ፣ ደስ ሊለው ቻለ። አባትና እናቶ ሊመጡ ይፈልጋሉ? የለም፣ ሊመጡ አይፈልጉም። ወደ ስራ ልትሄዱ ነው? አዎ፣ ልንሄድ ነው። ለጥሩነሽ መድኃኒት ልትሰጧት ነው? ከሰዓት በኋላ ልንሰጣት ነው። ትምህርታቸውን ሊያጠኑ ነው? የለም ሊያጠኑ አይደለም። አማርኛ ማን ሊማር ነው? ዮሐንስ ሊማር ነው። ዛሬ ከሰዓት በኋላ የት ልትውሉ ነው? የመጽሐፍ ቤት ውስጥ ልንውል ነው። ለምሳቸው ምን ሊበሉ ነው? ምን ሊበሉ እንደሚፈልጉ አላውቅም። ቤቶ በሰዓት ሊሄዱ ይፈልጋሉ? አዎ እፈልጋለሁ። ማታ ወደ ቤታቸው ሊወስዱን ይፈልጋሉ? አዎ ይፈልጋሉ። ልዩነቱን ሊያውቁት አይፈልጉም? አይፈልጉም። ገንዘቡን እንዴት ልታመጡ ትችላላችሁ? በመኪና ልናመጣው እንችላለን። የሰውየውን ስም እንዴት ልታውቁት ትችላላችሁ? አንድ ሰው ነገረን። በሁለት ሰዓት ከሩብየት ልትሄድ ትፈልጋለህ? ወደ ቤተ ክርስቲያን ልሄድ እፈልጋለሁ። እኛ ገንዘብ ወደ አገራችን ልንልክ እንችላለን? አዎ ትችላላችሁ። ደብዳቤ ለእናታችሁ ልትጽፉ ትፈልጋላችሁ? አዎ እንፈልጋለን። ስለ ሀገራችሁ ልትገልጹላቸው ትፈልጋላችሁ? አዎ እንፈልጋለን። ልዩነቱን ሊገልጹልኝ ይፈልጋሉ? አዎ እፈልጋለሁ። በአንድ ሰዓት ውስጥ ቤትዎ ሊሄዱ ይችላሉ? የለም፣ አልችልም። እህቴን አሜሪካ ውስጥ በየወሩ ውስጥ ጠይቅልኛለህ? አዎ ጠይቅልሃለሁ። ለጋዜጣው አስር ሳንቲም ትሰጭልኛለሽ? የለም አልሰጥልህም። ውዱን መጽሐፍ ላቶ ለማሸጥህለት የለም፣ አልሸጥሁለትም። የቤቱን ክራይ ቅናሽ ታደርግላቸዋለህ? የለም፣ አላደርግላቸውም። ደንበኛ ወረቀት ትገዙልኛላችሁ? የለም፣ አንገዛልህም። አንቦልኩን ለአስተማሪው ትሰጡለታላችሁ? የለም አንሰጥለትም ቢጫውን ቀለም ወደ ቤቷ ትወስዱላት አላችሁ የለም አንወስድላትም ጠረጴዛውን ትሰሩላት አላችሁ የለም አንሰራላትም ደብዳቤውን ወደ እንግሊዝኛ ተረጉሚላት አለሽ። አዎ ተረጉምላት አለሁ። ይህን አረፍተ ነገር ታነቢልኝ አለሽ። አዎ አነብልሃለሁ አለሁ። ለከበደ ስለ ትምህርት ቤቱ ትናገርለት አለህ። አዎ፣ እናገርለታለሁ። ከበደን እስክታየው ድረስ መቆየት ትፈልጋለህ? ከእርስዎ ጋር መቆየት እፈልጋለሁ። ስራውን እስኪጨርስ ድረስ እዚህ ይቆያል? አዎ፣ እዚህ ይቆያል። ደብዳቤውን እስክት ጽፉ ድረስ እኔ ቡና ልጠጣ። አዎ መጠጣት ትችላለህ። ስለ ኢትዮጵያ እስክትገልጹ የውጭ ጉዳይ ሚኒስቴር ሄዳ ትምጣ። አዎ ሄዳ ትምጣ። እስካሁን ምን ትሰሩ ነበር? እዚህ ተቀምጠን ነበር። ቁርስ እስክንበላ ድረስ የት መሄድ ይፈልጋሉ? ወደ ቡና ቤት መሄድ ይፈልጋሉ። ገንዘብ እስክንሰጠው ድረስ ወደ አገሩ መሄድ አይችልም። የለም አይችልም። ደብዳቤውን እስካነበበው ድረስ ከየት እንደ መጣ አውቆ ነበር። አዎ አውቆ ነበር። አስተማሪህ እስኪ ጠይቅህ ድረስ አትናገርም? የለም አልናገርም። ቤት እስክታገኝ ድረስ የት መቆየት ትፈልጊያለሽ? የሆነ ሆቴል ቆያለሁ። ገንዘቡን እስክታገኙ ድረስ ዋሽንግተን አትሄዱም። እስክናገኝ አንሄድም። መኪናውን እስኪያመጡ ድረስ የኔን መኪና መውሰድ ይፈልጋሉ? አዎ እፈልጋለሁ። ከበደ እስኪመጣ የት ትቆያላችሁ? በሆቴል ውስጥ እንቆያለን። ራስን እስካመመው ድረስ ይሰራ ነበር። አዎ ይሰራ ነበር። ጋዜጣውን እስኪያነቡ ድረስ አንተ ምን ማድረግ ትፈልጋለህ? ወደ ከተማ ሄጀ መመለስ እፈልጋለሁ። ክፍሉን እስኪያሳዩሽ ድረስ ምሳ መብላት ትፈልግ? አዎ፣ እፈልጋለሁ። ቁርሱን በልቶ እስኪ ጨርስ አንድ ነገር ማድረግ ትፈልጋላችሁ? አዎ፣ ቡና መጠጣት እንፈልጋለን። ድርሰት ሰዎች ሲመጡ እንመለከታለሁ። ተመለከተ መመልከት ይመለከታል። አዲስ ቦርሳ ለመግዛት ወደ ገበያ ሄዳለሁ። አምስት ብር ያህል ስጠኝ። ምን ያህል ይፈልጋሉ? ቤቱ ተሸጠ። ተሸጠ፣ መሸጥ፣ ይሸጣል። በኪስ ምን አለ? አቶ ከበደ ሲናገር ራሱን ይዳብሳል። ዳበሰ፣ መዳበስ፣ ይዳብሳል። አባቴ የነገረኝን ረሳሁ። ረሳ፣ መርሳት፣ ይረሳል። በሁለት ወይም በሶስት ሰዓት ና። ወይም ወይስ አቶ አለሙ እቃ ለመግዛት ወደ አቶ ከበደ ሱቅ ሄደ። በአቶ ከበደም ሱቅ ብዙ ጥሩ ነገሮች ነበሩ። አቶ ዓለሙ ለጥቂት ደቂቃዎች ከተመለከተ በኋላ አንድ ቦርሳ ለመግዛት ፈለገ። አቶ ዓለሙ አቶ ከበደን ይህ ቦርሳ ምን ያህል ይሸጣል ብሎ ጠየቀው። አቶ ከበደም አምስት ብር ከሀምሳ ሳንቲም ነው ብሎ መለሰለት። አቶ ዓለሙ ገንዘቡን ለመክፈል ኪሱን ቢዳብስ ገንዘቡን ቤቱ እንደ ረሳው አወቀና ሐሙስ ወይም አርብ መጥቼ እወስደዋለሁ ብሎ ሄደ። ጥያቄዎች። አቶ ዓለሙ ምን ለመግዛት ወደ ሱቅ ሄደ? አቶ ዓለሙ ማን ሱቅ ገባ? በአቶ ከበደ ሱቅ ውስጥ ምን ነበር? አቶ አለሙ አቶ ከበደን ምን ጠየቀው? አቶ አለሙ ቦርሳውን ለመግዛት መቼ እመለሳለሁ አለ? በሳምንት ውስጥ ያሉትን የቀኖች ስም ንገረኝ። This is the end of Unit 13.